SBS Radio SBS Radio Radio Radio Radio Radio Radio Radio Radio Radio በኢትዮጵያ ገበታ ለሀገር በተሰኘ ጥላ ስር ሶስት የተለያዩ የቱሪዝም ፕሮጀክቶች ተመርጠው ስራ ተጀምሯል። ከህዝብና ከባለሀብት ሀብት፣ እንደዚሁም የተለያዩ የሀብት አማራጮችን በመጠቀም በድጋፍና በኢንቨስትመንት ጥምረት ሊገነቡ የታሰቡ ናቸው። ፕሮጀክቶቹም ጎርጎራ፣ ወንጭና ኩዌሻ። ከነዚህ የቱሪዝም ፕሮጀክቶች አንዱ የሆነውን የጉርጉራ ፕሮጀክት በተመለከተ አሁን የደረሰበትን ሁኔታ በዚህ የቱሪዝም ፕሮጀክት ውስጥ ምን የኢንቨስትመንት እድሎች እንዳሉ ለመቃኘት ሞክረናል። አብራችሁን ቆዩም። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ኃይለማርያም ጎርጎሯን የትነቷን፣ ታሪካዊ አንድምታዋንና የቱሪዝም አቅሟን ያልተነካ ሲሉ ይገልጹታል። በዚያውም እንዴት እንደተመረጠች ያብራራሉ። እኛ ያው በትንሹ ጀምረን በትልቁ የምስራቅ አፍሪካ የቱሪዝም መዳረሻ ሆና ንችለን የምናስብ ያለነ በዚህ በኩል እንግዲህ ሰው ሰራሽና የተፈጥሮ ቅርጾች ያሉበት አካባቢ ነው። ላብነት ያህል ሰው ሰራሽ ከሚባለው የሞሰሎኒ ሃውልት በቅርብ የሚገኝበት አካባቢ ነው። ያው እንግዲህ ሞሰሎኒ የሚታወቅ ነው። ጣሊያን ባህር ዳርና ጎንደርን ለመቆጣጠር ሲል አንድ ቴሌስኮፕ ይዞ በዛ አካባቢ ላይ ሲሰራበት የነበረ ይሄ ቅርስ የሚገኝበት አካባቢ ነው። ሌሎችም የናሰ አካባቢ ላይ እንደሚታወቀው ጎርጎራ በአንድ ወቅት የኢትዮጵያ መናገሻ ዋና ከተማ የነበረችበት ሁኔታ ነው ያለ። ስለዚህ ከነዚህ ከአጼዎቹ ጋር ጀምሮ እዛ አካባቢ ላይ የሚገኙ የተለያዩ ቅርሶች ያሉበት ሁኔታ ነው ያለ። ጎርጎራ ደብደብ ከተማ ናት። በባህር ስራ ለመስራት ታስቦ ረዥም ጊዜ የታቀደው ስራው ተጀምሮ ያለበት ጉዳይ መሆኑን ያመለክት ጠቀና ያለ እነዚህ ታሪካዊ ሰው ሰራሽ ቅርሶች ናቸው። ጎርጎራ በጣና ሐይቅ ክፍል የምትገኝ ከተማ እንዳልኩት በእነዚህ ውስጥ በጣም ትላልቅ በአስራ ሶስተኛው ክፍለ ዘመኑ የተገነቡ ቅርሶች ያሉበት ሳካይ ነው እነዚህ ጉዳዮች ጭቋና ደረሲና ማርያም መንዳባ፣ እና ሌሎች በዛ ውስጥ አካባቢ ላይ የሚገኙ ወደ ሰባት የሚሆኑ ትልልቅ ገዳማት ያሉበት አካባቢ ነው። እነዚህን እንኳን በቦታው ተገንተህ ራስህን ለማንበብና ራስህን ለማስተዋል አካባቢ ላይ ጸጥ እረጭ ያለ በመሆኑ ትልቅ የቱሪዝም መዳረሻ ሆኖ ውሎ ለማድረግ አካባቢ ልቀቁኝ የማይሉበት ሁኔታ በጣም ጸጋ ያለበት አካባቢ በመሆኑ መንፈሳዊ ነው፣ ሃይማኖታዊ ነው። ራስህን ደግሞ በዚህ መንገድ እናንተ ለመውጣት የሚቻልበት አካባቢ በመሆኑ ይህንን ጉዳይ ይበልጥ አጠናክረን ባህላዊ ትፊቱ እንድትጠበቀው ነው። መንገዶችን እዚህ አካባቢ ላይ በመስራት እና ሰው እዛ አካባቢ ላይ ተረጋግቶ ሁለት ቀን ሶስት ቀን አራት ቀን የሚቆይበትን መንገድ ለማመች ታስቦ ይሄ ዲዛይን ከዚህ ጋር የሚያያዝበት መንገድ ነው። በሌላ በኩል ደግሞ ትልልቅ ልምድ ያላቸው ባለ ሀብቶች ደግሞ አሁን ያን አካባቢ ለማልማት ፕሮጀክት አስገብተዋል። በቢል የሚቆጠር ሀብት ያላቸው ባለ ሀብቶች፣ በተለያየ መንገድ በቱሪዝም ስራ ልምድ ያላቸው ባለ ሀብቶች ሀይሌን ጨምሮ እና ሌሎች ሀገር በቀልና ከውጭም ከውስጥ ያሉ ባለ ሀብቶች በቱሪዝም እንቅስቃሴ እንደመሳተፍ እዛ አካባቢ ላይ ጥያቄ ፕሮጀክታቸው ቀጽ ያቀረቡ እና በቅርብ ጊዜ ደግሞ ምላሽ ለነሱ መሰጥበት መንገድ ይመቻቻል። በሌላ በኩል በኢንቨስትመንት ዙሪያ ላይ ጎርጎራ አካባቢው እንደምታውቁታይ በተፈጥሮ ሀብት የበለጸገች አካባቢ ናት። ሰው ሰራሽና የተፈጥሮ ቅርሶች ያሉበት አካባቢ ነው። ገዳማት በውስጡ በጣና ዙሪያ ላይ በጣም በርካታ ገዳሞች አሉ። የጎርጎራ ከተማ ደግሞ በጣና የልብ ራስ የምትገኝ ከተማ ናት። ለዘመናት የቆየች ናት። ነገር ግን ጎርጎራ ካላት ፖቴንሻል አኳያ የቱሪዝም መዳረሻ መሆን የምትችል አካባቢ ናት። ጎርጎራ በኢንቨስትመንት ቢሆን በጣም በርካታ የሆነ ፖቴንሻል የሆነ አካባቢ ያለበት ነው። በአካባቢው ብዙ ሰብል ማምረት የሚቻልበት አካባቢ ነው። እነዚህ የቱሪዝም መዳረሻና ለኢንቨስትመንት ሌሎች ስራዎቻችን ሁኔታ በመሆኑ ጎርጎራ በአገር አቀፍ ያላት እድገት ፋይዳዋ እጅግ የጎላ ነው። በክልል ደረጃም ቢሆን ለጎርጎራ ብቻም ሳይሆን አካባቢውን ከማልማት አኳያ ያለው ፋይዳ ከፍተኛ ነው። ባህር ዳርን እና ጎንደርን ከማገናኘት አኳያ ባህር እና በየብስ አካባቢውን አገናኝቶ ልማቱን በማንቀጣጠ በኩል ትልቅ አስተዋጽኦ ያለበት አካባቢ በመሆኑ በዚህ መንገድ ነው እንግዲህ በሀገር አቀፍ ከተመረጡት ሶስት ፕሮጀክቶች አንዷ ጎርጎራ የሆነችበት። አንጋፋው የጎንደር ዩኒቨርሲቲ በገበታ ለሀገር የተመረጠችውን የጎርጎራ ከተማ ማስተር ፕላን በማዘጋጀት ውስጥ አካዳሚያዊ አስተዋጽኦ እንዳበረከተ ነው የዩኒቨርሲቲው ፕሬዚደንት ዶክተር አስራት አጸደወይን እየገለጹልን እንግዲህ የጎርጎራ ከተማ ጥንታዊና ታሪካዊ ከተማ ነች። ነገር ግን እንደ ታሪካዊነቷ እንደ ቀደምትነቷ የሚገባትን መሰረተ ልማት የሚገባትን ያህል እድገት ሳታገኝ ቆይታለች። አሁን በገበታ ለሀገር ከተፈቀዱ ሶስት ቦታዎች ውስጥ አንዷ በመሆኗ ትኩረት አግኝታለች። ምናልባትም የከተማዋ ትንሳኤ በቅርብ የሆነ ይመስላል ና ይህን ተከትሎ እየሰራናቸው ያሉ ስራዎች አሉ። አንደኛው የከተማውን ማስተር ፕላን ማዘጋጀት ነው እንግዲህ በገበታ ለሀገር ፕሮጀክት መካተቷ ብዙ ዓይን ውስጥ ትኩረት ውስጥ እንዲትገባ አስችሏታል። በርካታ ባለሀብቶች ወይም ደግሞ ኢንቨስተሮች ኢንቨስት ለማድረግ ቦታ እየተቀበሉ ነው የሚገኙት። ይህን ተከትሎ ከተማዋ እድገቷ ታሳቢ ያደረገ ማስተር ፕላን መዘጋጀት እንዳለበት የክልሉ መንግስት በእኛ ኃላፊነቱን ለእኛ ሰጥቶ የሚመለከታቸው ባለሙያዎችን የያዘ ቡድን አቋቁመን እየሰራ ነው የምንገኘው። የማዕከላዊ ጎንደር ዞን ዋና አስተዳዳሪው አቶ ወርቁም ጎርጎራ ፕሮጀክት ዲዛይን በቅርቡ በሚደረገው አገራዊ ፕሮጀክት ይፋ የማድረጊያ ስነ ስርዓት ይገለጻል ብለዋል። እንግዲህ ወደ ጎርጎራ ደግሞ አሁን ያለንበት ሁኔታ ስናየው፣ አሁን ጎርጎራ የአካባቢውን ለማልማት በሁለት መንገድ ነው እያየን ያለን። ከመንግስት አኳያ የመንግስት እርሻ ምንድነው የሚለውን ነገር ዲዛይኑ ተሰርቶ በአሁኑ ሰዓት ተጠናቆ አሁን በቅርቡ በዚህ ወር መጨረሻ አካባቢ ላይ ከሌሎች ሶስት ፕሮጀክቶች ጋር ከገበታ ለሀገር ፕሮጀክት ከሶስቱም በሀገር አቀፍ ደረጃ ኢንቨስትመንት ሳምንት በዚህ ወር መጨረሻ ይካሄዳል። ፕላኑ ዲዛይኑ ሁሉ ነገር አልኳል። የሚቀጥለው ወር ወደ ተግባር ምዕራፍ የምንሸጋገርበት ሁኔታ ነው ያለ ዶክተር አስራታ ጽደወይን እንዳብራሩት የጎርጎራ ፕሮጀክት ዲዛይን በሚተገበርበት ወቅት ታሪካዊ፣ ባህላዊ እና ተፈጥሯዊ ምህዳሩን በጠበቀ ሁኔታ እንዲሆን ከፍተኛ ጥረት እየተደረገ ነው ይላሉ። አብረው ሳይንሳዊ በሆነ መንገድ ግብአት ሊሰጡ የሚችሉ ኢኮሎጂስት አሉበት። የቱሪዝም ባህል እና ተያዥ የሆኑ ትምህርት ክፍል ባለሙያዎችም ጭምር እንዲካተቱበት አድርገናል። ስለዚህ የዛ አካባቢ ተፈጥሮውን የጠበቀ አካባቢውን፣ ባህሉን፣ እሴቱን፣ እምነቱን የጠበቀ እንዲሆን ለማድረግ አንዱ ልዩ ትኩረት የተሰጠው ጉዳይ ነው። ይህን በማድረግ በኩል የመረጥናቸው ባለሙያዎች በልምድም በትምህርት ዝግጅትም የተሻሉ ብለን ያሰብናቸው በመሆኑ ያስጠብቃሉ የሚል እምነት አለ። እድገት ስንል የውጭውን እንዳለ አመትቶ እዚህ መገልበጥና መተግበር ሳይሆን ያለንን ውበት ተፈጥሮዊ የሆነ አቀማመጥ ያሉንን ታሪካዊ ቅርሶች ገዳማት፣ አብሮ ታሳቢ ያላደረገ እድገት እድገት ሊሆን አይችልም እና ከዚህ አኳያ አንዱ ልዩ ትኩረት የሰጠነው እንደሆነ ነው። በጎንደር እና በባህር ዳር መሀል መገኘቷ የሚሰጣት የቱሪዝም ተመራጭነት እንደተጠበቀ ሆነው አቶ ወርቁ እንደሚያብራሩት ጎርጎራ ውስጥ የተለያዩ የኢንቨስትመንት አማራጮችን አብሮ መስራት ይቻላል። እዛ አካባቢ ጣናን ዝራ ይዞ የሰራባ መስኖ ፕሮጀክት አለን ከአራት ሺ በላይ ማልማት የሚችልበት አሁን በቅጡ ስራ ይጀምራል። ይሄ ለአትክልትና ፍራፍሬ በተለያየ መንገድ ለማምረት የሚቻልበት በጣም ትልቅ እድል ያለበት ነው። በቅመማ ቅመም እንደምታውቀው ደንቢያንና ታቆሳ ዙሪያ ላይ ያለበት አካባቢ ነው። መቻ አዝሞት፣ ጥቁር አዝሞት የሚመረትበት መዞር የሚመረትበት አካባቢ ያለበት ጉዳይ ነው። በእንስሳት ማለብ በእንስሳት እርባታ በከፍተኛ ደረጃ እንቅስቃሴ የሚሰራበት አካሄድ ያለ እና በብዙ መንገድ እንግዲህ እድሉን አግኝተህ በአካባቢ ውስጥ እንቀሳቀስና አብረን ጎብኝተን የምናይበት መንገድ ሊሆን ይችላል። ሌሎችም እኔ ከምናገረው በላይ በአካባቢ ሲገኙ ደግሞ በቱሪዝም እንቅስቃሴና በኢንቨስትመንት ጉዳይ ለማልማት ልባቸው ተመስጦ ወደ አካባቢ ገብተ ኢንቨስት ለማድረግ በሚያስቡ ተስፋ አደርጋለሁ። በአጠቃላይ በተቀናጀ መንገድ በሁሉም አንድ ዘርፎች አምሳ አሁን በቅርቡ በማዕድን አኳያ የተኛ ድንጋዮች ችኖት ያሉበት አካባቢ ነው። የድንጋይ ከሰል አካባቢ ያለበት አካባቢ ነው። በብዙ መንገድ ከምነግረህ በላይ በአካባቢ ተገኝተ ጉዳዩ ስታየው እውነትም በኢንቨስትመንትና በቱሪዝም መዳረሻ ልትሆን የምችል አገራዊ ፋይዳ እጅግ የጎላ በተለይ ክልሉን አማክላ የጣና ኮሪደር ሁና ሁሉንም በማማከል ወደ ዕድገት ጎዳና ሊንገሰግስበት የምንችል እድል አለ ተብሎ የሚታሰብበት መሆኑ በአካል ማረጋገጥ ትችላለህ ብዬ አስባለሁ። የጎንደር ዩኒቨርሲቲ ፕሬዚደንት ዶክተር አስራትም ሆኑ የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ኃይለማርያም በተለይ በውጭ የሚኖሩ ኢትዮጵያውያንና ና ትውልደ ኢትዮጵያውያን በጎርጎራ የቱሪዝም ልማት ፕሮጀክት ውስጥ በእውቀትም ይሆን በሀብት አብረው እንዲሰሩ ጥሪ አቅርበዋል። ከጎርጎራ የሀገር ፕሮጀክት ጋር በተያያዘ መንገድ ገበታ ለሀገር ፕሮጀክት ውጭ ላይ ያሉ ዲያስፖራዎች ድርሻቸው ምንድን ነው የሚለውን ነገር ለመናገር የምፈልገው አንደኛ፣ በእውቀታቸው በተለያየ ሀገር ላይ ያካበቱት ልምድ አላቸው። ማያ ያላቸው በእውቀታቸው አካባቢ ጋር መጥተው በሀሳብ እንዲያግዙ ሌሎችም ደግሞ ለማልማት ለቅድሚያ ለእነሱ እድል የምንሰጥ መሆኑን በአካባቢ ላይ መጥተው ቢያለሙ ቅድሚያ እድል ሰጥተን አካባቢ ላይ ያለውን ነገር ኢንቨስትመንት በቱሪዝም እንቅስቃሴ ሊሆን ይችላል። በኢንቨስትመንት በሌሎች የእርሻ ስራ ዘርፍ አማራጮች ሊሆኑ ይችላሉ። በየትኛውም ዘርፍ ማልማት የሚችሉበት እድል ካለ ቅድሚያ አንሱ ጋር ያሰተ የሚሰራበት መንገድ እና መቻቻለን በአጠቃላይ ውጭ ላይ የሚገኙ ትውልድ ኢትዮጵያውንና የአካባቢ ተወላጆች ልማት ወዳድ የሆኑ የአካባቢ ማህበረሰቦች በአካባቢ ላይ መጥተው የሚሰራውን ልማት ቢጎበኙ ቢያዩ ማየት ማመን ነው። ከዛ ተነስተውም ደግሞ በሀሳብ ቅድም እንዳልኩት በሀሳብ በእውቀታቸው የሚያግዙን ካሉ ሊያግዙን ይችላሉ። በኢንቨስትመንት መንገድ ደግሞ እንሳተፋለን ካሉ ደግሞ የሚሳተፉበት እድል ለማመቻቸት በእኛ በኩል ዝግጅታችን አጠናቀናል። የሚል አሳብ ያ እንግዲህ በውጭ ለሚኖሩ ኢትዮጵያና ትውልድ ኢትዮጵያውያን ጎርጎራ ላይ ሰፊ ስራ መስራት የሚችሉበት ጊዜ አሁን ነው የሚል እምነት አለን። በአንድ መልኩ ለከተማዋ እቅድ ግብአት በመስጠት ዲዛይኑ ላይ ግብዓት እንዲሰጡ በተለይም ደግሞ ያላቸውን እምቅ እውቀት፣ ልምድ፣ በውጭ ያዩትን ተሞክሮ ወደ ሀገራችን በማስተላለፍ በኩል ብዙ ስራ ይሰራሉ የሚል እምነት አለኝ። ይህንን ለማድረግ ለዚህ በተለይ በአርክቴክት እና መሰል ሙያዎች ላይ አስተዋጽኦ ሊያደርግ የሚፈልግ ካለ እኛንም ሊያገኘን ይችላል። ሙሉ አድራሻችን ወብሳይታችንም ላይ ስላለ ከዛ ባሻገር ቦታዋ እንግዲህ ከተማዋ ልታድግ ልትለማ እስከፈለጉ ድረስ እነሱም እንደ ባለሀብት መጥተው አካባቢው ላይ ኢንቨስት እንዲያደርጉ በዚሁ አጋጣሚም ማስተላለፍ ይፈልጋለሁኝ። በአሁኑ ሰዓት የከተማዋ መጻኢ ዕድል የምንወስንበት ትልቅ አጋጣሚ ላይ ስለሆን በእውቀትም በክህሎትም በገንዘብም ለአካባቢው እድገት አስተዋጽኦ የሚያበረከትበት ጊዜ ስለሆነ በዚህ አጋጣሚ እነሱ የሚችሉትን ያህል በሚችሉት አቅምና መጠን ኢንቮልቭ እንዲያደርጉ ነው ማሳሰብ ይፈልጋል። ለኤስቤስ አማርኛ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ።